ኬንያ ወደ ሶማሊያ የጦር ኃይሏን ለማስገባት የወሰደችው ውሳኔ አገሪቱ እስካሁን ስትከተለው በቆየችው የውጭ ፖሊሲዋ ላይ መሠረታዊ ለውጥ እንደሚያመጣ ተገልጿል። የኬንያ ወታደራዊ ዘመቻ ሙሉ ስፋቱ ምን ያህል እንደሚሆን ገና ግልጽ ባይሆንም፣ እንቅስቃሴው በራሱ ግን በሁለቱ አገሮች መካከል ያለውን የግንኙነት አይነት እንደሚለውጠው እየተነገረ ነው። የቪኦኤ የምስራቅ አፍሪካ ዘጋቢ ጌብ ጀስሎ ከናይሮቢ በላከው ዘገባ የእንቅስቃሴውን አንድምታዎች ይገመግማል። ሰለሞን አባተ ዝርዝሩን ይዟል። ኬንያ ስርዓት ከጠፋባት ትርምስ፣ ሞትና ስደት ከነገሱባት ጎረቤቷ ጋር ለዓመታት ተፋጣ ኖራለች። ሶማሊያን ከ20 ዓመታት በላይ ቀስፎ በያዛት የእርስ በርስ ጦርነትና ፍጅት ምክንያት አገሩን እየጣለ የሚነጉደው ሰው መድረሻና መጠለያ ከሆኑ የአካባቢው ምድሮች አንዷ ኬንያ ሆና ቆይታለች። ይህ ሁኔታ ታዲያ የሀብቱን ያለ ልክ መወጠርና መመናመን፣ የተፈጥሮውን አካባቢ ከዕለት ወደ ዕለት እያዘቀጠ መምጣት አስከትሏል። አንዳንዴም ትዕግስትን የሚፈታተኑ አድራጎቶች በዚያ እንደሚፈጸሙ ይሰማል። ካለፉ የሶማሊያ የመከራ ዓመታት የበለጠውን ጊዜ ታዲያ ኬንያ ራሷን ከነዚያ ግጭቶችና ብጥብጥ አረቃ እጆቿን ሰብስባ መቀመጥን መርጣ ቆይታለች። በእርግጥ አሁን ሞቃዲሾ ያለው የሽግግሩ ፌዴራል መንግስት ሲመሰረት ቁልፍ ሚና ተጫውታለች። እንዲያውም የዛሬ ስድስት ዓመት አካባቢ የነበሩት የመንግስቱ አንዳንድ ተቋማት ዋና ጽህፈት ቤታቸውን ናይሮቢ ላይ አድርገው ከዚያው የሶማሊያ ውስጥ ስራቸውን ሲመሩ መቆየታቸው እምበዛም ያራቀ ትውስታ ነው። በቅርብ ወራት ኬንያ ውስጥ የሚታየውና የሚፈጸመው በሶማሊያ ታጣቂ አማጽያን ነው የሚባለው የጠለፋዎች መበራከት ግን በኬንያውያኑ ዘንድ ውጥረት፣ ስጋትና ቁጣንም የፈጠረ ይመስላል። የኬንያ ምጣኔ ሀብት የጀርባ አጥንት ናቸው ከሚባሉት ዘርፎች አንዱ የሆነውን የቱሪዝም ኢንዱስትሪዋንም በእጅጉ እያስፈራራና አደጋ ላይ እየጣለ የመጣ ክስተት ሆኗል። ሰሞኑን በዳዳብ የስደተኞች መጠለያ ሰፈሮች አካባቢ የሁለት ሐኪሞች መጠለፍ ጉዳይ ባለፈው ሳምንት የመጨረሻ ቀናት የኬንያ ጦር ኃይሎች ለእርምጃ እንዲነሳሱ ቆስቁሷቸዋል ተብሏል። ይህ የጦር እርምጃ እንዳላስደነገጣቸው የሀገሪቱ የቀድሞ የውጭ ጉዳይ ሚኒስቴር አማካሪ ኤጋራ ካባጂ ተናግረዋል። ኬንያ መልካም ጉርብትናን የምትከተል ሀገር መሆኗ ይታወቃል። ይህ ግን ያፈጠጠ ጠባጫሪነት ነው። ያፈጠጠ ጠባጫሪነት ደግሞ አጸፋ ይገባዋል። አንድ ለእኔ ግልጽ የሆነልኝ ነገር ይህ የኬንያ መንግሥት ሊወስድ የሚችለው እጅግ ትክክለኛ የሆነ አቋም ነው። ምክንያቱም ወንበዴዎች ግዛት ውስጥ ገብተው ኢኮኖሚህን ሲያወድሙ እጆችህን አጣጥፈህና ተደላድለህ ተቀምጠህ መልካም ጉርብትናን አራምዳለሁ ማለት አትችልም። እንደዚያ አይደረግም። ወታደራዊ እንቅስቃሴዎቹን በተመለከተ ከናይሮቢም ከሞቃዲሾም እየወጡ ያሉት መረጃዎች የሚናገሩት አንዳንድም የተጋጨ በሌላ በኩል ደግሞ የኬንያን ጦር ኃይሎች እንቅስቃሴ አስመልክቶ ከሚሰማው የተለየ ነው። የኬንያ የውጭ ጉዳይ ሚኒስትር ለሀገራቸውና ለውጭ መገናኛ ብዙሃን የጦር ሰራዊታቸው የሶማሊያን ድንበር ዘልቆ መግባቱን ተናግረዋል። ሌሎች ባለሥልጣናት ደግሞ የለም፣ ሰራዊታችን ከወሰናችን አላለፈም ይላሉ። የሶማሊያው የሽግግር መንግስት ቃል አቀባይ ኦማር ኦስማን የገለጹት የኬንያ ጦር የሀገራቸውን ድንበር ጥሶ እንዳልገባ ነው። ኬንያውያኑ ወደ እኛ ግዛት እንዳልገቡ አረጋግጣለሁ። የገቡት በኬንያ ስልጠና ሲሰጣቸው የነበሩ የራሳችን ወታደሮች ናቸው። ከአልሻባብ ጋር ለመግጠም ከኬንያ የገቡ ሶማሊያውያን ናቸው። ኬንያና ሶማሊያ የጋራ ባላንጣ አላቸው። እርሱም አልሻባብ ነው። የሎጂስቲክስና ሌሎችም ድጋፎችን ከኬንያ ባለሥልጣናት በማግኘታችን ደግሞ እናመሰግናለን። አንድ በወሰን አካባቢ የነበሩ እማኝ የኬንያ ተዋጊ ጄቶች በቅርብ ቀናት ድንበሩን እያቋረጡ ወደ ሶማሊያ ሲገቡና ሲወጡ ማየታቸውን ለአሜሪካ ድምፅ ተናግረዋል። ለወትሮው ጥያቸዋለሁ ለሚላቸው ጥቃቶች ኃላፊነቱን ፈጥኖ የሚወስደው አልሻባብ በጠለፋዎቹ ውስጥ እጁ እንደሌለ ገልጾ አሁን ኬንያ እያካሄደች ነው ለሚባለው ወታደራዊ እንቅስቃሴ ግን አጸፋ እንደሚሰጥ ዝቷል። ከአንድ ዓመት በፊት ካምፓላ ውስጥ የተፈጸመውንና ለሰባ አራት ህይወት መጥፋት ምክንያት የሆነውን ጥቃት ያደረሰው እርሱ እንደነበረ አልሻባብ በወቅቱ ተናግሯል። ናይሮቢ ለሚገኘው ሳውት ሊንክ ኮንሰልታንትስ ለሚባል ድርጅት የሚሰሩት ሶማሊያዊው የፖለቲካ ተንታኝ አብዲ ሰማድ እንዲያ አይነት ጥቃቶችን ኬንያ ውስጥ ጠብቁ የሚል መልእክት ያለው አስተያየት ሰጥተዋል። ኬንያ ኬንያ አልሻባብን ከማዕከላዊና ከደቡብ ሶማሊያ ለመንቀል የምትንቀሳቀስ ከሆነ ያለ ጥርጥር ለበቀል ይሄዳሉ። በእርግጥ አልሻባቦች ባለሙያ ወታደሮች አይደሉም። የሚያደርጉት ምንድን ነው? በአንድ ወቅት ካምፓላ ውስጥ የፈጸሙትን እዚህም ይደግሙታል። ናይሮቢ ውስጥ ትርምስ ሊፈጥሩ ይችላሉ። ይህንን ያደርጋሉ። በመሆኑም ሀገሪቱ የጦርነት ሁኔታ ውስጥ ትገባለች ማለት ነው። ልምዶችን የተንተራሱ ዘገባዎች እንደሚጠቁሙት ሶማሊያ ውስጥ ያለፉ ወታደራዊ ጣልቃ ገብነቶች የአሁኑን ኬንያውያኑ ገብተውበታል የተባለውን የጦር እንቅስቃሴ የሚያበረታቱ አይደሉም። ኢትዮጵያ ጦሯን የዛሬ ሁለት ዓመት አካባቢ እንድታስወጣ አስገድዷታል። አልሸባብ እንዲያውም ያ የኢትዮጵያ የሁለት ዓመት ተኩል ወረራ የአልቃይዳ ግብረ አበር ለሆነው ለአልሻባብ ከሶማሊያውያኑ ብዙ ድጋፍ እንዲሸምት እድል ሰጥቶታል ነው የሚባለው። የአሜሪካ ጦር በአውሮፓ አቆጣጠር በ1992 ዓ ም የዛሬ 20 ዓመት አካባቢ መሆኑ ነው ወደ ሶማሊያ ገብቶ ነበር። የአሜሪካ የመጀመሪያ እንቅስቃሴዋ ሰብአዊ እርዳታ ነበር። ሶማሊያውያኑ ታጣቂዎች የዩናይትድ ስቴትስን ሄሊኮፕተሮች መጥተው ከጣሉና 18 አሜሪካውያን ወታደሮች ከተገደሉ በኋላ ያዘመቻ አበቃ። አሁን የኬንያ መንግስት የሚለው እያካሄደ ያለው ዘመቻ ዓላማ አልሻባብ ኬንያ ውስጥና በድንበሮቹም አካባቢ ዳግመኛ አለመመላለሱንና አለመንቀሳቀሱን ማረጋገጥ ነው። ይህ ዘመቻ ለምን ያህል ጊዜና በምን ያህል ስፋት እንደሚካሄድ የሚናገር መረጃ እስካሁን ከየትም ወገን አልተሰማም።